ሰዎችን እናመሰግናለን። ዛሬ የምንመለከተው የዮሐንስ ወንጌል ምዕራፍ ዘጠኝ ላይ ያለውን ሌላውን ምልክት ነው። ባለፉት ሳምንታት በተከታታይ ጌታ ኢየሱስ ክርስቶስ ያደረጋቸው ምልክቶች በዮሐንስ ወንጌል ላይ ስንመለከት ነበር። ዛሬ የምናየው እውር ሆኖ የተወለደው ሰውን ፈውስ ነው። እንዳልኳችሁ በዚህ በዮሐንስ ወንጌል ላይ ዮሐንስ ወንጌል ሀያ አንድ ምዕራፎች አሉት የነዚህ ሀያ አንዱ ምዕራፎች የተዋቀሩትና የተጠናከሩት በምልክቶች ዙሪያ ነው እና እነዚህ ምልክቶች ጌታ ኢየሱስ ክርስቶስ በምድር በነበረ ጊዜ ያደረጋቸው ምልክቶች ናቸው ዮሐንስ የመዘገባቸው በጣም የተወሰኑ ምልክቶችን ነው። ሰባት ምልክቶችን ነው የመዘገባቸው። እና ምልክት የሚለው ቃል እዚህ ዮሐንስ ወንጌል ላይ ተአምር ለሚለው ቃል የተተክቶ የተጻፈ ቃል ነው። እና ለነገሩ እነዚህ ሰባቱ ምልክቶች ሲጻፉ ዮሐንስ ምዕራፍ 21 ቁጥር 25 ላይ የመጨረሻው የዮሐንስ ወንጌል የመጨረሻው ቃል ኢየሱስ ክርስቶስ ያደረጋቸው በጣም ብዙ ተአምሮች ነበሩ እና እነዚህ በሙሉ ቢጻፉ ዓለም በሙሉ ለተጻፉ መጽሐፎች ማስቀመጫ ሊሆን አይችልም። ተመልከቱ የዓለምን ግዙፍነት እና ጌታ ኢየሱስ ክርስቶስ ያደረጋቸው እጅግ በጣም ብዙ ነገሮች እንደነበሩ ነው። ግን ከነዛ ውስጥ ዮሐንስ ሰባቱን ብቻ ነው መርጦ የጻፈው እና ባለፈው አምስቱን ተመልክተናል። ስድስቱን ዛሬ ስድስተኛውን ነው የምንመለከተው። እና የመጀመሪያው በገሊላ ቃና በሰርግ ቤት ውስጥ ውሃውን ወደ ወይን ጠጅ ለወጠ። ይሄ የአይነት ለውጥ ጌታ ኢየሱስ ክርስቶስ ነገሮችን መለወጥ የሚችል አምላክ መሆኑን የሚያሳይ ነው ብያችሁ ነበር። በሁለተኛው ቀን በዚህ ሁለተኛው ተአምር ደግሞ ጌታ ኢየሱስ ገሊላ ቃና ሆኖ ከቅፍርናሆም የመጣ ሰው ልጄ ታሟል፣ ልጄን እንድትፈውስልኝ እፈልጋለሁ ባለበት ጊዜ ሂድ ልጅህ በህይወት ይኖራል ብሎ አለው። ማለት ሀያ ማይልስ አካባቢ ያለው ልጅ ጌታ ኢየሱስ በሀያ ማይልስ ርቀት ውስጥ እንደፈወሰው ነው የምናየው። ከዚህ ምንድን ነው የምንማር ያልኳችሁ ጌታ ኢየሱስ የትም ቢሆን የት ስልጣን ያለው እዚህ እያለ ኢትዮጵያ ውስጥ የሚሰራ የትም ቦታ የሚገኝ አምላክ እንደሆነ እንድናስብ የሚረዳን ተአምር እንደሆነ እና ቦታ የቦታ ርቀት የማይወስነው አምላክ እንደሆነ ያሳየበት ትልቅ ተአምርና ምልክት እንደሆነ ተመልክተናል። ሌላው ምዕራፍ አምስት ላይ የተጻፈው 38 ዓመት ሙሉ ሽባ የነበረ ሰው ሰው የለኝም እና እኔም ራሴ ጉልበት የለኝም ውሃው ሲንቀሳቀስ መፈወሻው ውሃ ውስጥ መግባት በግሌ አልችልም ብሎ ላለው ሰውዬ አልጋህን ተሸከምና ሂድ እንዳለው እና የበሽታው ዘመን በጨመረ ቁጥር አንድ ሰው የመፈወሱ ነገር እየመነመነ ነው የሚሄደው። የዛን የጊዜን ርዝመት ችግር ጌታ ኢየሱስ በቅጽበት እንዳቃለለው ነው የምናየው እና እዚህ ጋ በጊዜ ምክንያት የመጣ ችግር ማንኛውም ችግር ለጌታ ለኢየሱስ ችግሩ እንዳይደለ ይህንን የሚያሳይ ምልክት እንደሆነ ነው ያየ ነው። ምዕራፍ ስድስት ላይ ስንመጣ ደግሞ ጌታ ኢየሱስ ክርስቶስ አምስት ሺህ ሰዎችን በአንድ ልጅ ምሳ በአምስት እንጀራና በሁለት አሳ አምስት ሺህ ሰዎች መገበና በብዛት ላይ ስልጣን እንዳለው ማለት የመጀመሪያው ኳሊቲ ላይ ነው። አሁን ያለው ደግሞ ኳንቲቲ ላይ ማለት ብዛት ላይ ማንኛውንም ነገር ማባዛት፣ መባረክ የሚችል አምላክ እንደሆነ ይህንን ማንም ሰው አይችልም። ጌታ ኢየሱስ ግን ይችላል። ይህንን ትልቅ ስልጣኑን፣ ኃይሉን፣ ችሎታውን እንድናውቅ ጌታ ኢየሱስ ክርስቶስ እንደ ምልክት ያስቀመጠልን ነገር እንደሆነ እንድናስተውል ተመልክተነዋል። አምስተኛው አምስተኛው ያየነው ጌታ ኢየሱስ ክርስቶስ ባለፈው ሳምንት በባህር ላይ እየተራመደ መሄዱን ነበር። በባህር ላይ ማንም ሰው መንሳፈፍ አይችልም። መንሳፈፍ የምንችለው በእቃ ላይ ወይም በመርከብ ወይም በጀልባ ላይ ሆነን ነው። ሰርፍ የሚያደርጉ ሰዎች በጠፍጣፋ እንጨት ወይም ፕላስቲክ ላይ መንሳፈፍ ይችላሉ። ያ ካልሆነ በስተቀር በባህር ላይ መራመድ የሚችል ማንም ሰው የለም። እንዳውም ምን ብዬ ነግሪያቸዋለሁ ይሄ በሳይንስ ዴንሲቲ የሚባለው ነገር ዌይት ኦቨር ቮሉም ዴንሲቲ ዴንሲቲው ከፍ ባለ ቁጥር ያንድ ነገር መስጠሙ እውነት ነው በባህር ላይ ግን ደንሲቲው ቀላል የሆነ ነገር በባህር ላይ መንሳፈፍ ይችላል። እኛ ደንሲቲያችን ከባድ ስለሆነ በባህር ላይ መራመድ አንችልም። ጌታ ኢየሱስ በተፈጥሮ ህግ ላይ ስልጣን እንዳለው ያየንበት ክፍል ነው። ተፈጥሮን የፈጠረው እሱ ነው። በተፈጥሮ ላይ በአየር ላይ መሄድ በባህር ላይ መሄድ በማንኛውም ነገር ላይ ስልጣን ያለው ንጉስ እንደሆነ ስንመለከት ነበር። ዛሬ ስድስተኛው፣ ወደ መጨረሻው እየተጠጋን ነው። ስድስተኛው እዚህ ዕውር ሆኖ የተወለደው ሰው መፈወሱ ጉዳይ ነው። ይህንን እንግዲህ አብረን እናየዋለን። ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ ስምንት ላይ የተለያዩ ነገሮች ከተለያዩ ሰዎች ጋር ሲያሳልፍ ነበር። ጥልቅ እና ትልልቅ የሆኑ ውይይቶች፣ ጥያቄና መልሶች ነበሩ። ምዕራፍ ስምንት ያ ልክ እንዳለቀ በመንገድ እየሄደ እያለ ከመወለዱ ጀምሮ እውር የሆነውን ሰው አየ። ስለዚህ እዚህ ጋ ነው እንግዲህ ይሄ ስድስተኛውን ምልክት የምናየው። ምልክቱ የተደረገበትን ሁኔታ በመጀመሪያ እንድናይ እፈልጋለሁ። ምልክቱ የተደረገበት ሁኔታ አሁን ሁኔታው ጋር ስንመጣ ቅድም እንደጠቀስኩላችሁ ምዕራፍ ስምንት የሁኔታው መንደርደሪያ ሆኖ ጌታ የሱስ ከውይይቱ ቦታ አልፎ ከሄደ በኋላ ልክ ምዕራፍ ዘጠኝ ላይ ስንመጣ ምዕራፍ 8 59 ስለዚህ ሊወግሩት ድንጋይ አነሱ። ኢየሱስ ግን ተሰወራቸው፣ ከመቅደስም ወጥቶ በመካከላቸው አልፎ ሄደ። ልክ ሲያልፍ ነው የሚለው። ምዕራፍ 9 ከመወለዱ ጀምሮ እውር የሆነውን ሰው አየ። ይህ ሰውዬ ባለታሪኩ ሲወለድ እውሮ ሆኖ ነው የተወለደው። አንዳንድ ነገሮች በህይወታችን በመሆናቸው እግዚአብሔርን ልናመሰግን ይገባናል። ጤናማ ሰዎች ሆነን መወለዳችን፣ ዓይናችን ጠቅላላ ሰውነታችን እንዳለ የሚሰራ ሆኖ መወለዳችን በጣም በጣም እግዚአብሔርን ልናመሰግንበት የሚገባ ነገር ነው። ይህ ሰውዬ እውር ሆኖ ነው የተወለደው እና እውር ሆኖ ተወልዶ መንገድ ላይ ማንኛውም እውር ይለምን እንደነበረው እየለመነ ነው ግን ደቀ መዛሙርቱ ጥያቄ ፈጠረባቸው። አሁን የምታዩት እዚህ ጋር የደቀ መዛሙርቱን ጥያቄ ነው። የመጀመሪያው ጥያቄ እና ደቀ መዛሙርቱ ወደ ጌታ ወደ ኢየሱስ ክርስቶስ መጥተው ይሄ ሰው እውሮ ነው እንዲወለድ ኃጢአት የሰራ ማን ነው እሱ ነው ወይስ ወላጆቹ ብለው ጠየቁት። ይሄ በጣም አስደናቂ እውነት ነው። ይህንን ነገር ብዙ ሰዎች አያውቁትም፣ ግን በታሪክ በዛን ጊዜ በነበረው የእስራኤል የአይሁዶች እምነት ውስጥ ከሩቅ ምስራቅ አካባቢ ሰርጎ የገባ የሐሰት ትምህርት ጥያቄ ነው ይሄ። እና ደቀ መዛሙርቱ የዮሐንስ ደቀ መዛሙርት ነበሩ፣ የመጥምቁ ዮሐንስ ከዛ በፊት እና ፈሪሳውያን፣ የፈሪሳውያን እምነትም ተከታዮች ነበሩ። እና በፈሪሳውያንና በአይሁድ ማህበረሰብ ሃይማኖት አካባቢ አንድ ሰርጾ ከሩቅ ምስራቅ ሰርጾ የመጣ የሐሰት እምነት ስፍራ እየያዘ ነበረ። ያ ምንድን ነው መሰላችሁ? በእንግሊዝኛ ዘ ትራንስ ማይግሬሽን ኦፍ ሶልስ ተብሎ ይታወቃል። እና ሰዎች ከመወለዳቸው በፊት ይኖሩ ነበር። የስህተት ትምህርት ነው፣ ትክክለኛ ትምህርት አይደለም። ከመወለዳቸው በፊት ይኖሩ ነበር እና ከመወለዳቸው በፊት ይኖሩ የነበሩ ሰዎች የትም፣ ለምሳሌ ቻይና ሊሆን ይችላል፣ ወይም ደግሞ ለንደን ሊሆን ይችላል፣ ኢትዮጵያ ውስጥ ሊሆን ይችላል፣ ዌረቨር ሊሆን ይችላል እና ከተእዛ ያኔ የሰሩት ኃጢአት ኃጢአት ያኔ የሰሩት ኃጢአት ሲወለዱ ተጽዕኖ አምጥቶባቸዋል። አንዳንዶቹ ልክ እንደዚህ ሰውዬ እውሮ ሆኖ ተወልደዋል። አንዳንዶች ሽባ ሆኖ ተወልደዋል። አንዳንዶች ደግሞ ምናልባት አህያ፣ ምናልባት ላም፣ በግ፣ በሬ ሆኖ ተወልደው ይሆናል የሚል እምነት ነበረ። ያ እምነት ቀስ በቀስ በዚህ በእስራኤላውያን ባህል ውስጥ ገብቶ ነበር። አሁን ምናልባት ቡድሂዝም እና ሂንዱይዝም አካባቢ ብትሄዱ ይሄ እምነት በጣም በጣም የጎላ እምነት ነው። ሪኢንካርኔሽን ኦፍ ሶልስ ተብሎ ነው የሚታወቀው። አንዳንድ ሰዎች ስድስት መቶ ሚሊየን ጊዜ እንደገና ተወልደው ነው እንደገና ሰው የሚሆኑት የሚል እምነት አላቸው። እኛ እንደዚህ አይነት እምነት አንከተልም። ምክንያቱም ክርስትና በጣም ግልጽ ነው። እኛ ሁላችንም መኖር የጀመርነው ከተጸነስንበት ጊዜ ጀምሮ ነው እና ከዛ በፊት መኖር አልጀመርም። መጽሐፍ ቅዱስ ስለዚህ አያስተምርም። ግን በእስራኤላውያን እምነት ውስጥ ይሄ ነገር እንደነበረና የዚህ ጥያቄ ምክንያት ይሄ እንደነበረ ነው። ይሄ ሰውዬ ከመወለዱ በፊት አሁን ከመወለዱ በፊት እውሮ ሆኖ ከመወለዱ በፊት ተወልዶ ነበረ። ያኔ የሰራው ኃጢአት ነው ወይ አሁን እውሮ ሆኖ እንዲወለድ ያደረገው? ብለው ነበር ጌታ ኢየሱስን የጠየቁት። እና ይሄ እምነት እዛ እንደነበረ ነው እየነገርኳቸው ያለው ቁጥር 34 ላይ እነዚህ ፈሪሳውያን ይሄን ሰውዬ ከተፈወሰ በኋላ ባነጋገሩትም ጊዜ ይህንኑ ሀሳብ ደግመውታል። ለምሳሌ ቁጥር 34 እንዴት ይላል መሰላችሁ? ፈሪሳውያን ናቸው ይህን ሰው ያነጋገሩት ከዛ በኋላ፣ አንተ ሁለንተናህ በኃጢአት የተወለድህ አንተ ምኛን ታስተምረናለ ሆይ ብለው እንደተቆጡት ታያላችሁ። ና እምነቱ ነበረ፣ ትክክለኛ እምነት አይደለም። ጌታ ኢየሱስ ክርስቶስ ለዚህ ትክክለኛ ላልሆነው እምነት መልስ ሲሰጥ ትመለከታላችሁ። አሁን ቁጥር ሶስት ላይ ጌታ ኢየሱስ ምን አለ? ኢየሱስም እንዲህ ብሎ መለሰ፣ የእግዚአብሔር ስራ በሱ እንዲገለጥ ነው እንጂ እሱ ወይም ወላጆቹ ኃጢአት አልሰሩም። ማለት ኃጢአት የለባቸውም ማለት ሳይሆን ከሰሩት ኃጢአት የተነሳ አይደለም እንደዚህ ሆኖ የተወለደው ለማለት ነው። ምክንያቱም በሰዎች ህይወት ውስጥ በሰዎች ታሪክ ኃጢአተኛ ያልሆነ ሰው የአዳምና የህዋን ልጅ የለም። ነጭ ልንሆን እንችላለን፣ ጥቁር ኢትዮጵያዊ ልንሆን እንችላለን፣ አሜሪካዊ ሁሉ ሰው ኃጢአተኛ ነው። እና ኃጢአት የሰራ ሰው በሙሉ ሁሉ ማለት ነው እውሮ ሆኖ አይወለድም። እኛ ሁላችንም ኃጢአተኞች ነን። እንደዚሁ ሆነን የተወለድነው የዚህ ሰውዬ እውሮ ሆኖ መወለድ ምክንያቱ እሱ ከመወለዱ በፊት የሰራው ኃጢአት ወይም ወላጆቹ የሰሩት ኃጢአት አይደለም፣ አለ እና ጌታ ኢየሱስ አላማ እንዳለው ተናገረ። ምን አለ? የእግዚአብሔር ስራ በእሱ እንዲገለጥ ነው እንጂ እሱ ወይም ወላጆቹ ኃጢአት አልሰሩም። ምክንያት አለው። እግዚአብሔር አሁን አሁን ግልጽ ሊሆን ነው ምክንያቱ እግዚአብሔር ስራውን በዚህ ሰውዬ ህይወት ሊገልጥ ነው። ስለዚህ እናንተ እንደምታስቡት ወይም የስተት እምነቱ እንደሚያስበው አይደለም፣ እንደሚያስተምረው አይደለም ብሎ ጌታ ኢየሱስ ያንን ተናገረ እና በጣም በሚገርም ሁኔታ የመጣበትንም መንገድ ገለጠ። ተመልከቱ ቁጥር አራት ላይ ቀን ሳለ የላከኝን ስራ ላደርግ ይገባኛል። ማንም ሊሰራ የማይችልበት ሌሊት ትመጣለች። በዓለም ሳለሁ የዓለም ብርሃን ነኝ ብሎ ጌታ ኢየሱስ ተናገረ። የሚገርም ነው። ደቀ መዛሙርቱ ይሄ በደንብ የገባቸው አይመስልም። አንዳንድ ሰዎችም ጌታ ኢየሱስ ከቅድስት ድንግል ማርያም የተወለደበት ምክንያት፣ የሰውን ልጅ ስጋ የለበሰበት ምክንያት ምን እንደሆነ አያውቁም። ስለዚህ ጌታ ኢየሱስ ይህንን በጣም ግልጽ ሲያደርግ ታያላችሁ። ቀን ሳለ የመጣሁበትን ዓላማ ልሰራ ይገባኛል። እኔ የመጣሁት ዓላማ ይዤ ነው እና ስራ ልሰራ ነው። አንዳንድ ሰዎች ክርስትና የክርስትና እምነት የመዝናናት እምነት ይመስላቸዋል። ክርስትና እንድንጨቆን አያደርግም፣ ነፃነት የሚሰጥ እምነት ነው። ግን በክርስትና እምነት ስብሰባ ላይ ዳንኪራ እንዲረገጥ የእግዚአብሔር አምልኮ በፍጹም አይፈቅድም። እና ጌታ ኢየሱስ ክርስቶስ እኛን ስንሰበሰብ አላማ አለው። እኛን በስነ ምግባር ማነጽ ማሳደግ እና ህይወታችንን አይምሯችንን ባርኮ የወደፊት የህይወት ቻሌንጆቻችንን ወይም ተግዳሮቶቻችንን እንዴት መወጣት እንደሚገባን በሱ ጸጋ በሱ ኃይል እንድናውቅ እንድንገነዘብ ማድረግ ነው። ሰዎችን ከችግርና ከአዘቅት ውስጥ ማውጣት ነው የመጣበት አላማ። እና የመጣበትን አላማ ሲናገር ተልኮ አለኝ የመጣሁት ተልኮ የላከናውን ነው። እና እንደዚህ አይነት ተልኮ የማይከናወኑባቸው ጊዜዎች ይመጣሉ፣ ግን አሁን ጊዜው ነው ብሎ ነው የተናገረው። እና እኔ እዚህ ላይ አንዳንድ ነገሮችን ላሳስባችሁ እፈልጋለሁ። በእውነት ከጌታ ከኢየሱስ ጋር ትክክለኛ ግንኙነት ንስሐ ገብተን እሱን አምነን የተለወጠ ህይወት ካለን ሁል ጊዜ ጌታ ኢየሱስ በህይወታችን የሚሰራ አምላክ ነው። ከዛ ቀጥሎ ሌላውንም የመጣበትን ነጥብ ተናገረ። እኔ የመጣሁት በዓለም ሳለሁ የዓለም ብርሃን ሆኜ ነው ብሎ ነው የተናገረው እና ጌታ ኢየሱስ ክርስቶስ የዓለም ብርሃን ነው ማለት ጌታ ኢየሱስ ክርስቶስ ሰማይንና ምድርን የፈጠረ እኔና እናንተን የፈጠረ በእኔና በእናንተ ላይ ሥልጣን ያለው የነገስታት ንጉስ የጌቶች ጌታ ራሱ አምላክ ነው። እኛ እንደዚህ እናምናለን። የመጽሐፍ ቅዱሳዊ ክርስትና እግዚአብሔር የሚባል አንድ አምላክ አለ። በዛ አንድ አምላክ ውስጥ ሶስት እኩል ህልውና ያላቸው አካላት አሉ። እነዚህ እነማን ናቸው? አብ ወልድና መንፈስ ቅዱስ ናቸው። ከነዚህ ከአብ ከወልድ፣ ከመንፈስ ቅዱስ አንዱ ከቅድስት ድንግል ማርያም የሰውን ስጋ ለብሶ ወደ ምድር የመጣው ጌታ ኢየሱስ ነው። ሲመጣ የመጣበት ዓላማ የዓለም ብርሃን ለመሆን ነው። ምክንያቱ ምንድን ነው? ምክንያቱ ምንድን ነው መሰላችሁ? በዓለም ውስጥ ያሉ ሰዎች በሙሉ በኃጢአት ምክንያት ከአዳምና ከሔዋን ከመጣ የዘር ኃጢአት ምክንያት በጨለማ ውስጥ ነው ያሉት። ይሄ ሰዎች አይገባቸውም። ፖለቲካ፣ የፖለቲካ ሰዎች አይገባቸውም። በጣም ብዙ የተማርን የሚሉ ሰዎች አይገባቸውም። አንዳንድ ሰዎች ይሄ የወንጌል እምነት ትምህርት የሚሰጥበት ቦታ ያሉ ያልመጡ ሰዎች አይገባቸው። ሰዎች በሙሉ ስንወለድ ጀምሮ በኃጢአት ነው የተወለድ ነው። መዝሙረ ዳዊት መዝሙር 51 ላይ ብትሄዱ ዘማሪው ዳዊት እነሆ በኃጢአት ተጸነስሁ፣ እናቴም በአመፃ ወለደችኝ ነው ያለው። እኛ ሁላችንም ስንወለድ ኃጢአተኞች የተረገመን ሆነን ነው የተወለድ ነው እና በመንፈሳዊ ጨለማ ውስጥ ነው ሰዎች በሙሉ ያሉት እና ጌታ ኢየሱስ እኔ የዓለም ብርሃን ነኝ ሲል መንፈሳዊ ጨለማ ውስጥ ላሉ ሰዎች በሙሉ ብርሃን አብርቶ ካሉበት ጨለማ ወጥተው ከእግዚአብሔር ጋር ታርቀው እንዲኖሩ የሚያደርግ እውነተኛ የህይወት ብርሃን ነው ጌታ ኢየሱስ። ይህንን ነው ደቀ መዛሙርቱ ማወቅ አለባቸው። ሰዎች በምንም አይነት ሁኔታ እንዴትም ይወለዱ ግን የእግዚአብሔር ብርሃን ያስፈልጋቸዋል። ጌታ ኢየሱስ ይህንን ለደቀ መዛሙርቱ ግልጥ ሲያደርግላቸው ነው የምንመለከተው እና ታዲያ ምልክቱ የተደረገበት ሁኔታ ሁኔታው አጠቃላይ አውዱ ወይም ኮንቴክስቱ ይህንን እንደሚመስል እንድናይ ነው። በሁለተኛ ደረጃ የምንመለከተው የምልክቱ የራሱ ክስተት ምን እንደሚመስል ነው። አሁን ጌታ ኢየሱስ ክርስቶስ እዚህ ቁጥር አራት ላይ አምስት ላይ በዓለም ሳለው የዓለም ብርሃን ነኝ ብሎ ከተናገረ በኋላ እንደዚህ ነው ያደረገው። እውሩ እዚ ጋ ነው። ደቀ መዛሙርቱ እያዩ ነው። ምናልባት ብዙ ሰዎችም ጌታ ኢየሱስ በሄደበት ቦታ በጣም ብዙ ሰዎች ይከተሉ ስለነበር ብዙ ሰዎችም እያዩ ነው እና ጌታ ኢየሱስ በአፈሩ ላይ ምራቁን እንትፍ አለና ጭቃ አድርጎ ሰራውና አይን የዚህን የአይነ ስውር አይኖች በጭቃው ቀባና ከዛ በኋላ ልክ እዚ ጋር እንደተጻፈው ሂድና በሰሊሆም መጠመቂያ ታጥበህ ና አለው። እና ሰሊሆም የሚለውን ቃል የእግዚአብሔር ቃል እዚ ጋር ተርጉሞታል። ትርጓሜው የተላከ ማለት ነው። በዝርዝር ወደዛ ውስጥ አልገባም፣ ግን ሰውዬው ሄዶ ታጠበ እያየም መጣ ብሎ ይናገራል። በጣም የሚገርም ክስተት ነው የተከሰተው። ጌታ ኢየሱስ ክርስቶስ ምን አይነት አምላክ፣ ስጋ ለብሶ የተገለጠ አምላክ፣ ሁሉን የሚችል አምላክ መሆኑን ያሳየ ክስተት ነው። ግን ወደዛ ክስተት ከመሄደ በፊት የምልክቱ ክስተት ጋር፣ ዋናው ክስተት ጋር ከመሄደ በፊት እውር ሆኖ መወለድ ምን ማለት እንደሆነ ጥቂት ብነግራችሁ ጥሩ ነው። ሁላችንም ስለምናይ አሁን ስለምናይ እውርነት ምን ማለት እንደሆነ አይገባንም ግን፣ እውርነት በጣም አስቸጋሪ ነገር ነው። እውር ሆኖ መወለድ ደግሞ አይቶ ከመታወር የበለጠ ነገር ነው። አሁን አንዳንድ ሰዎች እያዩ አምስትም አስርም ሃያም ዓመት ወይም ሰላሳ ዓመት ኖረው ዓይናቸው የታወረባቸው ሰዎች እናውቃለን። ግን ይሄኛው የተለየ ነው። ሲወለድ ጀምሮ ምንም ነገር አላየም። ከመወለዱ ጀምሮ ምናልባት ቤተሰቦቹ እውር መሆኑን ያወቁት ከጥቂት ወራት በኋላ ሊሆን ይችላል። አንዳንድ ልጆች እውር ሆነው የተወለዱ ልጆችን ሰዎች የሚያውቁት የልጆቹን እንደዚህ ጣታችሁን በአይናችሁ ፊት ወላጅ ስትሆኑ ታያላችሁ። እናንተ አንዳንዶች ወጣቶች የሆናችሁ ግን ልጆችን አይናቸው የሚያይ ወይም የማያይ መሆኑን እንደዚህ ጣታችንን በወዲያ ወዲህ በማለት ነገር ይከተላሉ፣ አይከተሉም፣ ያሉ፣ አያዩም ብለን ቼክ እናደርጋለን። እና የሚከተሉ ከሆነ እግዚአብሔር ይመስገን እነዚህ ልጆች ምን ያደርጋሉ ያሉ ብለን ልባችን ደስ ይለዋል ግን አላደረገም እንደዛ አይኑ ነገሮችን አልተከተለም፣ እናቱን አልተከተለም፣ አባቱን አልተከተለም። አንድ ቦታ ስክት ብሎ ነው የሚቀረው እና እናትና አባቱ በጣም እንደደነገጡ እንዳዘኑ፣ ልባቸው እንደተሰበረ ማሰብ ትችላላችሁ። ግን እውርነት ራሱ የተወሰኑ ነገሮች በሰዎች ላይ የሚያመጣ ችግር ነው። አንደኛ፣ ሁለተኛ፣ ሶስተኛ ብዬ እዚህ ያስቀመጥኳቸው ነገሮች አሉ። አንደኛ የእውቀት መንገድ የሚዘጋ ችግር ነው። አሁን ሁሉን ነገር እኔ እና እናንተ የምናቀው በተለያየ መንገድ ነው። በእርግጥ በመስማት በማየት እናውቃለን፣ በማጥናት እናውቃለን፣ በመዳሰስ፣ እነዚህ አምስቱን የስሜት ሕዋሳቶች በመጠቀም እናውቃለን። ይሄ ግን አምስቱ ከአምስቱ የስሜት ሕዋሳቶች በጣም ጠቃሚው ማየት የሚባለው ነገር የሌለው ሰው እውቀቶችን ሁሉ እንደሚገባ እንደሌላው ሰው ማወቅ የማይችል ሰው ሆኖ ነው የተወለደው። ከልጅነት ጀምሮ የተለመዱ ነገሮች እንደ ዛፍ፣ ሳር፣ ፀሐይ፣ ጨረቃ፣ ብርሃን፣ ጨለማ የመሳሰሉት ነገሮች መንገድ ላይ እንደሚገባ እንደ ማንኛውም ሰው መራመድ፣ ከልጆች ጋር እየዘለሉ መጫወት የመሳሰለውን ነገር ያላየ ሰው ነው። በእርግጥ በእውርነቱ ሌላው እንደሚያደርገው ለማየት የሚጠማ የሚፈልግ፣ የሚናፍቅ ሰው ነው፣ ግን አላደረገም። ስለዚህ የእውቀት መገኛ አንዱ ዋነኛ ክፍል የጎደለው ሰው ነው። ሁለተኛ የደስታ መንገድንም ደስተኝነትንም የሚዘጋ ነገር ነው እውርነት። ምናልባት መቶ መቶ ላይዘጋ ይችላል፣ ግን ማየት ራሱ ደስታ ሰጪ ነገር ነው። ማየት ሰዎችን ማየት፣ ፍጥረትን ማየት፣ ተፈጥሮን ማየት፣ ሰማይን ማየት፣ ፀሐይን፣ ጨረቃን፣ ጨለማን ራሱ ሁሉን ነገር ማየት ደስታ ሰጪ ነገር ነው። በማየት ብዙ እንደነቃለን። በማየት አይምሯችን ውስጥ የነገሮች ስዕልና እይታ ይታተሙልናል። እና እንደዚህ እንደዚህ አይነት ነገሮች በፍጹም ያላገኘ ሰው ነው በደስታ በማየት የሚገኘው ደስታ ያልመጣለት ሰው በሶስተኛ ደረጃ በጣም አሳዛኝ ከሆነው የእውር ችግር የኃላፊነት መንገድን የሚዘጋ ነው። መቼም አይን ስላለን እግዚአብሔርን እናመሰግናለን። መጻፍ እንችላለን። ስራ ቦታ ላይ ተቀምጠን ነገሮችን እያየን ማከናወን እንችላለን። ማጥናት እንችላለን። መማር፣ መመራመር እንችላለን። እውር የሆነ ሰው ግን ብዙ ነገር የሚሰራለት ሌላ ሰው ነው። ለምሳሌ መሄድ መሄድ ብትመለከቱ እውር የግድ ሰው ወይም የለመደ ውሻ ሊመራው ያስፈልጋል። እንደዛ አይነት ሰው ነው ይሄ ሰውዬ። የሚለምንበት ቦታ የሚያስቀምጡት ሰዎች፣ የተወሰኑ ሰዎች፣ ምናልባት ቤተሰቦችም ሊሆኑ ይችላሉ። አምጥተው ያስቀምጡታል። ማታ ደግሞ መጥተው እጁን እየጎተቱ ይወስዱታል። እና የራሱ ኃላፊነት ያለውን ነገር በተፈጥሮ መወጣት ያቃተው ሰው ነው። ሌላው በጣም አስቸጋሪው ነገር እውር የሆነ ሰው ራሱን መርዳት እንደማይችለው እራሱን መፈወስ እና ማሳየት አይችልም። ምናልባት ባለፈው ስናገር እኔ ለእናንተ አስተውላችሁ ከሆነ እኛም ማንችላቸው ብዙ ነገሮች አሉ። ለምሳሌ ምግብ እንበላለን። ምግብ እንበላና ጨጓራችንን ምግብ እንዲፈጭ አንተ ጨጓራ ፍጭ ብለን ማዘዝ አንችልም። በምንም አይነት መንገድ ማዘዝ አንችልም። ማንችላቸው ብዙ ነገሮች አሉ በራሳችንም አካል ውስጥ እና እግዚአብሔር ግን አስደናቂ ነው። ነገሮችን ሁሉ እንደፈቀደው ያደርጋል። ግን እውር ራሱን መፈወስ አይችልም። አንድ ሁለተኛ ሌላ ከሰዎች መካከል ሊፈውሰው የሚችል ማንም ሰው የለም። አሁን እዚህ ጋር የተከሰተው ክስተት ጌታ ኢየሱስ ክርስቶስ ዓይኖቹን ቀባና በጭቃ ቀባና በምራቁ ላይ አድርጎ ሂድና ታጥበህ እይናና ብሎ ነው ያዘዘው። አንድ ነገር ልንገራችሁ። አንዳንድ ሰዎች እንደዚህ አይነት ሀሳብ አስበዋል። ምራቅ ይፈውሳል ብለው ያስባሉ። ምራቅ የመፈወስ ኃይል የለውም። ጭቃም ሊፈውስ ይችላል ብለው ያሰቡ ሰዎች አሉ። ጭቃና ምራቅን፣ አፈርን በጭቃ በመለኮስ በመለወስ ብዙ ነገር የተለማመዱና ያደረጉ ሰዎች አሉ። ሁሉም ከስረዋል። እዚህ ጋር ጭቃው ወይም ደግሞ ምራቁ ወይም ደግሞ አፈሩ ምንም ስልጣን እንደሌለው ነው ጌታ ኢየሱስ እያሳያለሁ ስልጣኑ ያለው በማን እጅ ነው? በጌታ በኢየሱስ እጅ ነው። ምራቁ ላይ አይደለም፣ ደግሞም ጭቃው ላይ አይደለም። ስልጣኑ ያለው ጌታ ኢየሱስ ጋ ነው። በእርግጥ ይሄ ሰውዬ ጌታ ኢየሱስ ክርስቶስ እንዳዘዘው ታዟል። በጣም አስደናቂ ነገር ነው። በኋላ እናገርበታለሁ በመጨረሻ ማጠቃለያ ላይ። እና ፈውሱ ከምራቁ ወይም ከጭቃው ሳይሆን ከጌታ ኃይል የመነጨ ነው። ግን በጣም የሚገርመው ልክ ሄዶ ታጥቦ ሲመጣ ሙሉ በሙሉ ተፈውሶ ነው የመጣው። አይምሮ ልክ አንዳንድ አክቲቬት የሚደረጉ ነገሮች አክቲቬት እንደሚደረጉ አይምሮ ሁሉ ነው በአንድ ጊዜ የተነካው። እና ከዚህ በፊት አይቶ የማያውቀውን ሰው አይቶ ሰው እንደሆነ አውቋል እጽዋት የመሳሰሉትን ነገሮች መቶ መቶ እንደሚያይ ሰው ሆኖ ነው የበራለት አይኑ። መራመድ ችሏል። ማንኛውንም ነገር ማየት ችሏል። አባትና እናቱንም በኋላ በድምፅ ብቻ የሚያውቃቸውም በአይኑም ማወቅ እንደቻለ መመልከት እንችላለን። የምልክቱ ክስተት እንደዚህ ነበረ። ጌታ ኢየሱስ አይኑን በጭቃ ቀባው፣ ሂድና ታጥበህና አለው። ታጥቦ መጣ። ወዲያውኑ መቶ መቶ ተፈውሶ መጣ እና ይሄ ፈውስ በጣም አስደናቂ ፈውስ ነው ማንም ሊያደርገው የማይችለው ፈውስ ነው እና ይሄ ፈውስ ነው አሁን ወደ ሶስተኛ ነጥቤ የሚመራኝ ስለ ጌታ ኢየሱስ የሚናገረው ነገር ምንድን ነው ይሄ ፈውስ አንድ ሀሳብን እንደገና መግለጥ አለብኝ ዮሐንስ ወንጌል ላይ የተጻፉት ሰባቱ ተአምሮች ሰባቱ ተአምሮች ስማቸው ምንድን ነው ተብሎ ነው የተጠቀሰው? ምልክቶች ተብሎ ነው የተጠቀሰው። እና ምልክትነታቸውን ዮሐንስ በዮሐንስ ምዕራፍ 20 ቁጥር 30ና 31 ላይ ሲናገር እነዚህ እዚህ መጽሐፍ ላይ የተጻፉት ምልክቶች በሙሉ ኢየሱስ እሱ ማን እንደሆነ እንድታውቁ፣ ማን ነው እሱ? የእግዚአብሔር ልጅ እንደሆነ እንድታውቁ እና አውቃችሁ እንድታምኑ አምናችሁ በስሙ ሕይወት እንዲሆንላችሁ ተጽፏል። ስለዚህ ምልክቶች ናቸው የሚናገሩት ነገር ምንድን ነው? ኢየሱስ ክርስቶስ ከሰው የተለየ ከሰው የላቀ የአምላክ ስራ የሚሰራ ይሰራ የነበረ የእግዚአብሔር ልጅ መሆኑን የሚያሳዩ ናቸው እና እነዚህ ምልክቶች ማወቅ እና ማጥናት በሕይወት ዘመናችን ሁሉ እጅግ በጣም ጠቃሚ እንደሆነ አስባለሁ። በህይወታችን በሚያጋጥሙን ማንኛውም ውጣ ውረዶች መፍትሄ ሊሰጠን የሚችል ሁሉ ችሎታ ሁሉ በእጁ ያለው ጌታ ኢየሱስ ክርስቶስ ብቻ መሆኑን እንድናውቅ ይረዳናል እና ምልክቱ እና ጌታ ኢየሱስ ክርስቶስ የጌታ ኢየሱስ ክርስቶስ ማንነት የሚጠበቀው ማንነት እንደሆነ ያሳየ ምልክት ነው። ይህንን ከሌሎቹ ምልክቶች በተለየ መንገድ ነው የማሳያችው። ሌሎቹም ምልክቶች ስንመለከት በእርግጥ ጌታ ኢየሱስ ክርስቶስ እነዛን ምልክቶች እንደሚሰራ በብሉይ ኪዳን ተጠቅሷል። ግን በተለይ የእውራንን አይን ያበራል ተብሎ በብሉይ ኪዳን ተጠቅሶ ነበር። የሚመጣው መሲህ ማለት ነው። የእግዚአብሔር ልጅ ተብሎ የሚመጣው መሲህ ከቅድስት ድንግል ማርያም የተወለደው እሱ ሲመጣ የእውሮችን አይን ያበራል ተብሎ ተጽፎለታል እና ኢሳያስ 29 ቁጥር 15 ላይ እንደዚህ የሚል ቃል ተጽፎ ታነባላችሁ። በዚያም ቀን ደንቆሮች የመጽሐፍን ቃል ይሰማሉ፣ የእውሮችም አይኖች ከጭጋግና ከጨለማ ተለይተው ያያሉ። ማለት የእውሮችም አይኖች ከመታወር ማየት ካለመቻል ልዩ ኃይል እና ልዩ ፈውስ አግኝተው ያ ያሉ የሚል ትንቢት ተተንብዮአል። መቼ መሲሁ በሚመጣበት ጊዜ ጌታ ኢየሱስ በሚመጣበት ጊዜ እና ጌታ ኢየሱስ ክርስቶስ መጣ፣ እውሩን አበራ። እዚህ ጋር ብቻ አይደለም ማቴዎስ ወንጌል ምራፍ 22 ላይ እንደዚሁ ሁለት እውሮች መጥተው የዳዊት ልጅ ሆይ ኢየሱስ ሆይ ማረን ብለው ባሉበት ጊዜ ምንድን ነው እንዳደርግላችሁ የምትፈልጉት ብሎ ሲላቸው፣ እንድናይ ነው አሉት። እዩ ነው ያላቸው በቃል ጌታ ኢየሱስ እውሮችን ማብራት የሚችል ትእዛዝ ማዘዝ ይችላል፣ ስልጣንም አለው እና ይህ የነቢይነት የመሲህነት የመምጣቱ ምልክት መሆኑን ማቴዎስ 11 ቁጥር አምስትም ላይ ተጠቅሷል። ማቴዎስ 11 ቁጥር አምስት ላይ የመጥምቁ ዮሐንስ ደቀ መዛሙርት ወደ ጌታ ኢየሱስ ጋር መጡና መጥምቁ ዮሐንስ እስር ቤት ውስጥ ነው ያለው እና ጌታ ኢየሱስን እንደዚህ ብላችሁ ጠይቁት፣ የምትመጣው አንተነህ ወይስ ሌላ ሌላ መሲህ እንጠብቅ ብለው እንዲጠይቁት ላካቸው እና ጌታ ኢየሱስ ክርስቶስ ለተላኩት ሰዎች የመለሰላቸው መልስ እውሮች ያያሉ፣ አንካሶች ይሄዳሉ ለምጻሞች ይነጻሉ፣ ደንቆሮችም ይሰማሉ፣ ሙታንም ይነሳሉ ብላችሁ ሂዱና ለዮሐንስ ንገሩት ብሎ ነገራቸው። ማለት ምንድን ነው? ለመሲህ ሲመጣ ያደርጋል ተብሎ የተነገረለት ምልክት በሙሉ በእኔ እየተደረገ ነው ነው ያለው። ከነዚህ ምልክቶች መካከል አንዱ እውሮች እንዲያዩ ማድረግ ነው። ስለዚህ የጌታ ኢየሱስ ክርስቶስና ምልክቱን ስትመለከቱ፣ ምልክቶቹ በሙሉ ጌታ ኢየሱስ ክርስቶስ እንዲያደርጋቸው የተደረጉ ናቸው። ማንም ሌላ ሰው እንደዚህ አላደረግም። ከዛ በፊት አልተደረገም። ከዛም ወዲህ በሕክምና ኦፍኮርስ እውሮች፣ ይሄ የብሉኮማ፣ ትራኮማ ምናምን የሚባል የአይን ህመም ያላቸው ወይም ደግሞ ካታራክስ የሚባል የአይን መሸፈን ያጋጠማቸው ሰዎች ይገፈፍላቸዋል። ይሄ ግን ተአምር ነው። ይህንን ያደረገው ማን ነው? ጌታ ኢየሱስ ክርስቶስ ነው። ከህክምና የተለየ የፈውስ ኃይል ስለነበረው ነው። ጌታ ኢየሱስ ክርስቶስ ማን መሆኑን ነው የሚያሳየው። ይሄ ምልክት እሩሩ መሆኑን የሚያዝን መሆኑን የሚያሳይም ምልክት ነው ጌታ ኢየሱስ ክርስቶስ ስለኛ ስለ እያንዳንዳችን ያዝንልናል ይወደናል ይጠነቀቅልናል ወደ ምድር መጥቶ በቀራኔው መስቀል ላይ ቅድም እንዳየነው የደሙን ያፈሰሰው እና መከራ የተቀበለው እኔና እናንተ የዘላለም ሲኦል ውስጥ እንዳንገባ የእኛን የኃጢአት ዕዳ ለመክፈል ነው ስለዚህ ጌታ ኢየሱስ ሩሩ መሆኑን ለሰዎች የሚያዝን መሆኑን ደግሞም ሁሉን ቻይ መሆኑን ምንም የሚያቅተው የሚሳነው ነገር የሌለው መሆኑን የሚያሳይ ነው። በጣም ብዙ ሰዎችን መተዋወቅ ይቻላል። በዚህ ዓለም እና በዚህ ምድር ውስጥ በጣም ብዙ ሰዎችን፣ ሳይንቲስቶችን፣ ፕሬዚዳንቶችን፣ ታላላቅ ታዋቂ ቢሊየነር ሚሊየነሮችን መተዋወቅ ይቻላል። ግን ጌታ ኢየሱስን እንደማወቅ ያለ ምንም ነገር በምድርና በሰማይ ላይ የለም። ጌታ ኢየሱስን አወቅን ማለት አምላክን አወቅን ማለት ነው። በጌታ ላይ እምነታችንን አደረግን ማለት ከእግዚአብሔር ጋር ታርቀን የመንግስተ ሰማይ ገቢዎች ዋስትና ያገኙ ሰዎች ሆኖ መገኘትን መያዝ ማለት ነው እና በጣም አስደናቂ ነው። ጌታ ኢየሱስ ሁሉን የሚችል መሆኑን የሚያሳይ ነው። ጌታ ኢየሱስ አምላክ ስለሆነ ነው እንደዚህ አይነት ነገሮችን የሚያደርገው። እኔ ፓስተር ነኝ፣ ሃያ ሰላሳ ዓመት በላይ ሰብኬያለሁ ግን እውር መክፈት አልችልም። የእውር አይን ማብራት አልችልም። እንደዚህ እንችላለን የሚሉ ሰዎች አሉ፣ ውሸታሞች ናቸው። ይህንን ማድረግ የሚችል ጌታ ኢየሱስ ክርስቶስ ብቻ ነው። ስለዚህ ጌታ ኢየሱስ ክርስቶስ ብቻ ስልጣን ያለው በእውርነት ላይ፣ በተለያዩ ባየናቸው ችግሮች ላይ ጌታ ኢየሱስ ክርስቶስ ብቻ ብቻውን የሚችል መሆኑን የሚያሳዩ ናቸው የሰውየው መፎስ። እዚህ ጋ እዚህ ከመወለዱ ጀምሮ ዕውር የነበረው ሰውዬ መፈወስ ውዝግብ አስነስቷል። ውዝግቡ የተነሳው በሃይማኖት መሪዎችና በዚህ በተፈወሰው ሰውዬ ደግሞም በተፈወሰው ሰውዬ አማካኝነት በጌታ በኢየሱስ ላይ ጥያቄና ስደትን አስነስቷል። እና የፈሪሳውያኑ የሃይማኖት ሰዎች የሃይማኖቶቹ ሊቃውንት ያኔ የነበሩት ሰዎች ዘፋራሲስ የሚባሉት ጌታ ኢየሱስ ክርስቶስ ይሄ ሰውዬ እንደፈወሰው ሰዎች ነገሯቸው እና ጠየቁት። እንዴት ነው ልትፈወስ የቻልከው? ብሎ ጠየቁት። አይ፣ ያ ሰውዬ የፈወሰኝ ሰውዬ ጭቃ ዓይኔ ላይ ቀባና ሂድና ታጥበህና አለኝ። ልክ እንዳለኝ ሄድኩኝ፣ ታጠብኩኝ፣ አየሁኝ፣ መጣሁኝ ብሎ ተናገረ። እና እሱ ማን ነው አሉት ኢየሱስ ነው ብሎ ስሙን ተናግሯል ግን የት ነው ያለው አሉት አላቅም ብሏል ምክንያቱም ሲሄድ ውር እንደሆነ ነው የሄደው ሲመጣ ኢየሱስ ክርስቶስን ስላላየ ማን ነው ከሌ ነው ከሌ ነው ማለት አልቻለም ግን ሰዎቹ ጥያቄ አበዙ ቀጠሉ ጥያቄ ምንድን ነው የጠየቁት ጥያቄ እሱ በሰንበት ስለፈወሰ እሱ ኃጢአተኛ መሆን አለበት። እኛ እሱ ኃጢአተኛ ነው ብለን ነው የምናስበው። አንተ ማን ነው ትላለህ? እሱን ብለው ጠየቁት እና ሰውየው ወዲያውኑ የመለሰው መልስ ምንድን ነው? እሱ ነቢይ ነው፣ ከሰዎች የተለየ ነው። ምክንያቱም እንደዚህ አይነት ነገር የሚሰራ ሰው የተለየ ሰው መሆን አለበት ብሎ ነው የተናገረው። እና በጣም የተናገራቸውን ነገሮች እያንዳንዳቸውን ምዕራፍ ዘጠኝ ላይ በሙሉ የዚህ ሰውዬ ታሪክ ነው ያለው። እና በመጀመሪያ ነቢይ ነው አለ። ሁለተኛ ደግሞ እግዚአብሔር ኃጢአተኞችን አይሰማም። ይህ ሰውዬ ግን እግዚአብሔር ሰምቶታል። ኢየሱስን የጸለየውን ጸሎት፣ የጠየቀውን ጥያቄ፣ ያዘዘውን ትእዛዝ እግዚአብሔር ሰምቶታል። ኃጢአተኛ ሊሆን በፍጹም አይችልም ብሎ ስለ ጌታ ኢየሱስ ክርስቶስ ተከራከረ። ጸሎት የተሰማለት ሰው ነው እና ከዛ እነሱንም ጠየቃቸው። ደጋግማችሁ የምትጠይቁኝ ለምንድን ነው? ምክንያቱም እሱ ከእግዚአብሔር መሆኑን አናቅም ብለው ነው የተናገሩት እና እሱ ግን መልሶ በጣም ይገርማል። ከእግዚአብሔር መሆኑን አለማወቃችሁ በጣም ይገርማል። የሃይማኖት መሪዎች ሆናችሁ ሃይማኖት አለም ብላችሁ ይህንን የእኔን ዓይን የከፈተ ሰው ከእግዚአብሔር አይደለም ብላችሁ መናገራችሁ በጣም ይገርማል ብሎ ቻሌንጅ አደረጋቸው። ግን በጣም የሚገርመው ነገር ከተናገረው ነገር በጣም የሚገርመው ነገር ቁጥር ሰላሳ ሁለት ላይ ያለውን ቃል መናገሩ ነው። ምን አለ? እውር ሆኖ የተወለደውን አይኖች ማንም እንደከፈተ ዓለም ከተፈጠረ ጀምሮ አልተሰማም። ይህ ሰው ከእግዚአብሔር ባይሆን ምንም ሊያደርግ ባልቻለም ነበር አላቸው። እውር ሆኖ የተወለደውን አይኖች ይህ ሰውዬ ታሪክን ነው በሙሉ የሚነግራቸው። እውር ሆኖ የተወለደውን ሰውዬ ዓለም ከተፈጠረ ጀምሮ ከአዳምና ከሔዋን ጀምሮ አሁን እስካለውበት እኔ እስካለውበት ጊዜ ድረስ አይኑን የከፈተለት ሰው በፍጹም አልነበረም። ስለዚህ አሁን የኔን አይኖች የከፈተ ሰው ከሰዎች የተለየ ነው ብሎ ነው እየተናገረ ያለው። ጌታ ኢየሱስ ክርስቶስ ከሰዎች የተለየ ነው። አንዳንድ ሰዎች ጌታ ኢየሱስ ክርስቶስ ከቅድስት ድንግል ማርያም በመወለዱ ብቻ ብቻውን ሰው ነው ብለው ይናገራሉ። ስህተት ነው። ጌታ ኢየሱስ ክርስቶስ የተወለደበት አወላለድ ከቅድስት ድንግል ማርያም በመንፈስ ቅዱስ እንደተጸነሰ፣ ድንግል እንደሆነች እና ደግሞም ተወልዶ አድጎ የሰራቸው ስራዎች በሙሉ የሚሰራቸው ስራዎች በሙሉ የሚጠቁሙት እሱ የእግዚአብሔር ልጅ እግዚአብሔር እንደሆነ ነው። እና ጌታ ኢየሱስን ማወቅ እጅግ በጣም ክቡር ነገር ነው። የእግዚአብሔር ልጅ ነው። አምላክ ነው። ሁሉን የሚችል ነው። በሁሉ ላይ ስልጣን ያለው ነው። ስለዚህ ይሄ ተአምር የሚናገረው ሰውየው ራሱ የተፈወሰው ሰው ከተናገረው ነገር ስትመለከቱ እውሮ ሆኖ የተወለደውን አይኖች ማንም እንደከፈተ ዓለም ከተፈጠረ ጀምሮ ተሰምቶ አይታወቅም። እኔ አላነበብኩም፣ ግን በፍጹም አልሰማሁም። ተሰምቶ አይታወቅም። እውር የሆነውን ሰው የከፈተ አይኖች ሰው አይኑን የከፈተ ሰው ካለ ይሄ ስፔሻል ሰው ነው። ጌታ ኢየሱስ ክርስቶስ ልዩ ነው። ክብር ሁሉ ለጌታ ለኢየሱስ ይሁን። የመጨረሻ ነጥቤ የምልክቱ መንፈሳዊ መልእክት ምንድን ነው? መንፈሳዊ ከዚህ ምልክት ምንድን ነው ልንማር የምንችለው? ቁጥር 35 እስከ 38 ላይ ያለውን ቃል እዚህ ጋር ጽፌዋለሁኝ፣ አላነበውም ግን ከምልክቱ የምንማራቸው መንፈሳዊ ትምህርቶች አሉ። አንደኛ፣ በሰውየው ላይ ጌታ ኢየሱስ ክርስቶስ ከቁጥር 35 ጀምሮ ሰውየው በሕዝብ መካከል ሲመላለስ አገኘው እና እንደዚህ ብሎ ጠየቀው አንተ በእግዚአብሔር ልጅ ታምናለሁ ሆይ? ብሎ ጠየቀው። እንግዲህ ተመልከቱ የምልክቶቹ ዓላማ በሙሉ እነዚህ ምልክቶች የተጻፉት ኢየሱስ እሱ የእግዚአብሔር ልጅ እንደሆነ እንድታምኑ አምናችሁ ደግሞ በስሙ ሕይወት እንዲሆንላችሁ ነው ነው የሚለው እና ጌታ ኢየሱስ የጠየቀው ጥያቄ ልክ ከዚህ ጋር የሚሄድ ነው። አንተ በእግዚአብሔር ልጅ ታምናለሁ? አለው። ሰውየው ጌታ ሆይ በእሱ አምን ዘንድ እሱ ማን ነው? አለው። ጌታ ኢየሱስ ቁጥር 37 ላይ አይተኸዋል፣ ካንተ ጋር የሚናገረው እሱ ነው አለው። እሱም ጌታ ሆይ አምናለሁ አለ፣ ወዲያው ሰገደለት ይላል። በጣም አስደናቂ ለውጥ ነው የሆነው። የፈውሱ ዓላማ በዚህ በሰውዬ ህይወት ውስጥ ተግባራዊ ሆኗል። በሌሎችም በሚመለከቱ ሰዎች ህይወት ውስጥ ተግባራዊ ሆኗል። ምክንያቱም እንደዚህ አይነት ነገር ያደረገ አምላክ ነው፣ የእግዚአብሔር ልጅ ነው። እኔ የእግዚአብሔር ልጅ ነኝ ነው ያለው ጌታ ኢየሱስ። ይሄም ሰውዬ አምኖ ጌታ ኢየሱስ ክርስቶስን እንደተከተለ፣ እንደሰገደለት፣ እንዳመለከው እናያለን። እንግዲህ ይህንን ነገር ስንመለከት መንፈሳዊ ትርጉሙ ጋር መምጣትም አለብን። በትክክል የተደረገ ተአምርና ምልክት ነው ግን ደግሞ ከምልክትነቱ ባሻገር የሚያሳየው መንፈሳዊ ትምህርት አለው። ያ መንፈሳዊ ትምህርት ቅድምም ጠቀስ ጠቀስ ለማድረግ ሞክር ያለው የሰው ልጆች በሙሉ ስንወለድ እውሮነን ነው የተወለድነው። ጌታ ኢየሱስ ክርስቶስን ያላገኘ ሰው መንፈሳዊ ብርሃንና መንፈሳዊ እይታ፣ መንፈሳዊ እውቀት ሊኖረው አይችልም። ይህንን የሰዎች መንፈሳዊ እውርነትን ስንመለከት አሁን ሰዎች ለምንድ ነው ሰው የሚገሉት? ድንገት የሽጉጥ ይዘው ትምህርት ቤት በእሩምታ ሰዎችን ለምንድ ነው የሚገሉት? ሰዎች ሰዎችን ለምንድ ነው የሚጠሉት? ሰዎች የማይጠበቅ ከሰውነት የማይጠበቅ የኃጢአት ልምምድ ውስጥ ለመግባት ራሳቸው ለምን ይሰጣሉ? አሁን እዚህ አገር በድረግ በጣም ብዙ ወጣቶች የተለከፉበት ምክንያት ምንድን ነው? እነዚህ እነዚህን ጥያቄዎች ስንጠይቅ እነዚህ ሁሉ ምክንያታቻቸው ምንድን ነው? የኃጢአት እውርነት ነው። የኃጢአት እውርነት እንዳውም እኛ ምን እንለዋለን በዚህ በቴዎሎጂ ቋንቋ ጁዲሻል ብላይንድነስ ነው ተብሎ የሚታወቀው የፍርድ እውርነት። ሰዎች ወደ ጌታ ወደ ኢየሱስ ክርስቶስ ካልመጡ በኃጢአት እውርነት ውስጥ ነው ያሉት እና ጌታ ኢየሱስ ክርስቶስ ወደሱ የመጡትን ሰዎች ከዛ እውርነት አይናቸውን ገፎ ብርሃን አሳይቶ ሕይወት በውስጣቸው አብርቶ የዘላለም ሕይወት ተከታዮች እንዲሆኑ ያደርጋቸዋል እና እግዚአብሔር አምላካችንን ስለዚህ አስደናቂ መንፈሳዊ እውርነት መብራት ልናመሰግነውና ወደዚህ እውነት ሁል ጊዜ እየመጣን ከጌታ ከኢየሱስ ብርሃን እንድናገኝ መጸለይ ያለብን ጌታ ኢየሱስ ወደ ዓለም የመጣው ይህንን ለማድረግ ነው። የሰዎች መንፈሳዊ ውርነት ለመግፈፍ መንፈሳዊ ህይወት ለመስጠት ነው የመጣው። ስራው መንፈሳዊና በግል የሚደረግ ነው፣ በጅምላ የሚደረግ አይደለም። እያንዳንዳችን በግላችን ወደ ጌታ ወደ ኢየሱስ ክርስቶስ ቀርበን ጌታ ሆይ መንፈሳዊ አይኖቼ እንዲበሩልኝ እፈልጋለሁ፣ መንፈሳዊ እውነትን ጥርት አድርጌ ማየት መረዳት እፈልጋለሁ ብንል ጌታ ኢየሱስ አይኖቻችንን ከፍቶ መንፈሳዊ ብርሃን ይሰጠናል። በእርግጥ ይህን ሰውዬ ያደረገለትን ነገር ተመልከቱ። አይኖቹን ቀባ፣ ከዛ በኋላ ሂድና ታጥበህና ነው ያለው። ልክ መንፈሳዊ አይኖች እንዲበሩልን የምንፈልግ ከሆነ ጌታ ያዘዘንን ቃል በቃሉ መሰረት ነገሮችን ማድረግ አለብን። በሰዎች አስተሳሰብ አመለካከት አይደለም ጌታ ኢየሱስ ጋር መተን ኃጢአታችንን ተናዘን ኃጢአቴን ይቅር በለኝ ብለን ብንጠይቀው ጌታ ኢየሱስ ኃጢአታችንን ይቅር ሲለን፣ እሱ ደሙን ስላፈሰሰልን ያን ጊዜ እንደዚህ አይነት ቃልን ከታዘዝን ጌታ ኢየሱስ በልባችን አስደናቂ መንፈሳዊ ዘላለማዊ ብርሃንን ያበራልናል። ልክ እንደዚህ ሰውዬ በእግዚአብሔር ልጅ ታምናለሆይ ብሎ ሲጠይቀው ጌታ ኢየሱስ እንዳምነው ማን ነው እሱ? ይሄው እየማናገርህ እኔ ነኝ ብሎ እንደተናገረውና እንደሰገደለት እኛም ለጌታ ለኢየሱስ እየሰገድን እያመለክነው ልክ እንደቃሉ ቃሉ እንዳዘዘን እንደ ቃሉ እንዳዘዘን ስል ያዘዘንን ቃል ማስታወስ አለብኝ። እኛ ሁላችንም ኃጢአተኞች ነን። መንፈሳዊ ውሮች ነን። ወደ ጌታ ወደ ኢየሱስ ክርስቶስ በንስሐ ኃጢአታችንን ተናዘን ይቅር በለን ብለን መምጣት አለብን። ይሄ በጣም አስደናቂ አስፈላጊ ስቴፕ ነው ደረጃ ነው። ምክንያቱም ሁላችንም ኃጢአተኞች ስለሆንን ልክ ጌታ ኢየሱስን በኃጢአታችን ይቅር በለን ስንል ጌታ ኢየሱስ በመስቀል ላይ የሰራውን ስራ በመስቀል ላይ ተሰቅሎ ለእኛ መሞቱን በማሰብ መሆን አለበት። ያን ጊዜ ጌታ ኢየሱስ ልባችንን በደስታ በሰላም፣ በእረፍት እና በነፃነት ይሞለዋል። ያን ጊዜ መዳናችንን እናውቃለን። የክርስቶስ ተከታዮች እንሆናለን ማለት ነው። እንደዚህ ነው ሰው ክርስቲያን የሚሆነው። እግዚአብሔር አምላክ በታላቅ ምረቱና ቸርነቱ ወደዚህ እምነትና ወደዚህ እውነት ያምጣን። ክብር ለእግዚአብሔር ይሁን። ስለ ቃሉ እግዚአብሔር አምላካችን እናመሰግናለን።